የመልካም አስተዳደር ችግር ከአድራጎቶቻቸው ሊጠበቁ የሚገባቸው የፖለቲካ ነጋዴዎች የሚፈጥሩት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ ተናግረዋል። ለሰው ህይወት መጥፋት ምክንያት በሆኑ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ሶስት ከተሞች ውስጥ ሰሞኑን የተፈጠሩ ግጭቶችን አስመልክቶ ከከተሞቹ ነዋሪዎች ጋር ለመወያየትና የጋራ መፍትሄ ለማፈላለግ እዚያው የሚገኙት ጠቅላይ ሚኒስትር አብይ ዛሬ ከሐዋሳና ከወላይ ሶዶ ነዋሪዎች ጋር ውለዋል። ሪፖርተራችን መለስካቸው አማሃ እሳቸውን ተከትሎ ሄዶ ነበር። አሁን ሐዋሳ ይገኛል። በስልክ አግኝቸዋለሁኝ። እንደምንድነ መለስካቸው፣ የት ነው ያለኸው? እንደምናመሽ ሰለሞን፣ እግዚአብሔር ይመስገን። አሁን ያለሁት ሐዋሳ ከተማ ነው። ጠዋት ከአራት ሰዓት ጀምሮ ከአዲስ አበባ ተነስቴ ዘጠኝ ሰዓት አካባቢ ሐዋሳ ደርሻለሁ። ሰላም ነች። ለመሆኑ ከተማይቱ ሰላም ናት? እንግዲህ እንደሚነግሩኝ ከሆነ ከሰሞኑ ውሎዋ እና አዳሯ በጣም በተሻለ ሁኔታ ላይ ትገኛለች። ሰዎች እንደሚነግሩኝ ግን ሐዋሳን ከማውቃት አኳያ እንዲያው የመዳከም መልክ ይታይባታል። የመዳከም ስትል ከጸጥታ አኳያ ነው ከኑሮ አኳያ ነው ው እንደ ድሮው ሕይወት ሲፍለቀለቅ አታይም። የጸጥታና የመደበቅ ነገር ይታያል። የሐዋሳ ላንጋኖ ለሽርሽር ሄጀ ያየው ሺ አይነት ስሜት የላትም ነው የምትለኝ። እንደዚህ አይነት ነገር ዛሬ ጠቅላይ ሚኒስትሩ እዛ ነበሩ። መቼም በሰሞኑ ሁኔታ ላይ ከሰው ጋር ለመምከር አሁንም ደቡብ ነው ያሉት እርሳቸው እና ደረስክባቸው መሆኑ እንደ አጋጣሚ የሆኑ አልደረስኩባቸውም። እንዳልኩህ ወደ ስምንት በኩል ዘጠኛ አካባቢ ድረስ ነው የደረስኩት እዚህ እና እሳቸው ስድስት ድረስ ቆይተው ወደ ወላይታ ሶዶ እንደሄዱ ነበር የሰማሁት። እዛ መቼም አንተ በቀጥታ ስብሰባው ላይ ያው ባልከኝ ምክንያት ባትደርስም ተሳታፊዎችን ሳታገኝ አልቀረህም። ያነጋገርካቸው ሰዎች ነበሩ፣ እንዴት እንዴት ተካሄደ ብለ የጠየካቸው ሰዎች አሉ። አሉ አንደኛው በፖለቲካ ውስጥ ያሉ ናቸው ምንም እናሳቸውን እንደሚነግሩን ከሆነ እንደ ዛሬ ነው እድል ባገኘ ጥያቄ ለመጠየቅ እንደ ዛሬ የተደሰቱበት ቀን እንደሌለ በጣም አማጭ የሆነ መልስ እንዳገኘ እንደተሰጣቸው ነበር የተናገሩት። እና እንዳውም የሳቸውን ድምጽ ማሰማ ምን ይመስላል? ጠቅላይ ሚኒስትሩ እውነት ለመናገር በጣም ቆንጆ የሆነ አቅጣጫ ነው ያስያዙት። ምክንያቱም በዚህ ሰዓት ዛሬ በተጠየቀው ልክ ይዤ መታወት እነዚህ ባይኖርም ጥያቄው ግን የሕዝብ መሆኑን አረጋግጫለሁ። ይህ ጥያቄ የሕዝብ ነው የአመራሩ ወይንም የካድሬው እንዳልሆነ አረጋግጠውልናል። ይህ ደግሞ ለሲዳማ ሕዝብ ከፍተኛ እፎይታንና እረፍትን ሰጡን። እንግዲህ አሁን የተናገሩት ስለ ሲዳማ የክልልነት ጥያቄ ይመስለኛል እና ጠቅላይ ሚኒስትሩ በጥሩ ሁኔታ እንደ ተቀበሉት፣ እንዳስተናገዱት ነው ጥያቄውን ያላቸው እምነት እንደዚያ ነው። ሌላው ግን በፖለቲካ ውስጥ የቆዩና የሚታወቁ የሲያን የሲዳማ አርነት ንቅናቄ ዋና ጸሐፊ ናቸው። በአሁኑ ጊዜ አቶ ለገሰ ላንካሙ ይባላሉ። እሳቸውም ተመሳሳይ ነገር ነገሩኝ። እሳቸው እንዳሰን ማስገኝ የግል ጥያቄ የጠየቀበትና የተወሰነበት ውሳኔ እስከ ተጠያቀባ ለለ እናገመጠታችን ሲበገኝ መቃለለ አሁን ማድረግ ያለባችሁ በአንድ ላይ ማምጣት በህገ መንግስቱ መሰረት ህግና ህግን መሰረት ማድረግ ስትጠይቁ፣ ህግ ነው የምትጠጣችሁ፣ ህገ መንግስቱ ነው። ነገር ግን አንድ በመሆን ህገ መንግስታዊ መንገድ በመከተል ግን እንግዲህ መለስካቸው በዛሬ ውይይታቸው በዛሬ የሐዋሳ ውሏቸው፣ ጠቅላይ ሚኒስትሩ የተነሱት ጥያቄዎች ከዚህ ከክልልነት ከአስተዳደራዊ ይዞታ አከላለል ጋር የተያያዘ ብቻ ሳይሆን ሌሎችም በርከት ያሉ ጥያቄዎች እንደተነሱ ነው የሚገባን፣ እየሰማን ያለ ነውም። ከዛ አኳያስ ያነጋገርካቸው ሰዎች ምን ይላሉ? ሌላው ሁለተኛው ጥያቄ የነበረው እና በውይይቱም ተነስቶ የነበረው ጉዳይ ሰሞኑን በሐዋሳና በሐዋሳ አካባቢ ከሲዳማ ባህላዊ የዘመን መለወጫ ጋር በተያያዘ በዓል ሲከበር ፊቼ ጫምባላላ ይባላል። ከሱ ጋር በተያያዘ ከፍተኛ ነውጥ፣ ከፍተኛ ረብሻ፣ ከፍተኛ ግጭት ተነስቶ እንደነበረ እና በዚህ ምክንያት ብዙ ሰው እንደተጎዳ ሕይወትም እንዳለፈ፣ አካል እንደጎደለ፣ ንብረት እንደወደመ ተነግሯል እና የዚህ ምክንያቱ አብዛኛዎቹ እንደሚሉኝ ከሆነ እንግዲህ የሲዳማ ተወላጆች በወላይታ ተወላጆች ላይ ጉዳት አደረሱ ነው ባጭሩ። ይሁንና በአብዛኛው ምክንያቱ እንደማይታወቅ እንዲያውም የተደበቀ እጅ እንዳለ የነገሩ ሰዎች አሉ። ለማንኛውም ግን ጉዳት ከደረሰባቸው መካከል በሰባት የተለያዩ መጠለያዎች እነዚህ ጉዳት የደረሰባቸው የወላይታ ተወላጆች ናቸው የተባሉ ተጠለው ይገኛሉ። አንዱን ለማየት እድል አግኝቻለሁ። በገብርኤል ቤተክርስቲያን ውስጥ የተጠለሉ ሰዎችን አግኝቻለሁ። እዚያ ውስጥ ከአንድ ሺ እስከ ሁለት ሺ ከአንድ ሺ አምስት መቶ እስከ ሁለት ሺ ሰዎች ተጠለው እንደሚገኙ አይቻለሁ። ህፃናት፣ በአጸደካሞች፣ ወጣቶች ራሱ፣ አሮጊቶች ሁሉ አሉበት እና እንደ አንዷን የአንዷ ሌላ ሙሉ አንዷ ስ የነገረችኝ የወንድሟ አደጋ ከደረሰባት ጊዜ ጀምሮ ከሆስፒታል ጀምሮ ዝም ብለን እያሳመንላት ነበረ። በቀጠሮ ከሆስፒታሉ ወሰዱ፣ እዛ ነበር። ከዛ ይሄ ግርግር ማክሰኞ ጀምሮ እያሉ ስታሉ

ለመሆኑ በቁጥር ደረጃ ያገኘኸው ነገር አለ? እዛ ካነጋገርካቸው ሰዎች ምን ያህል ሰው ያው አስራ አምስት ሰው መገደሉን ሰምተናል፣ ከዘገባዎች የክልሉ መንግስትም አሳውቋል። ይሄንን የቆሰሉ ንብረት የጠፋባቸው ምን ያህል ንብረት እንደጠፋ የተፈናቀሉ ሰዎች ቁጥር ያገኘኸው አለ? በጣም እርግጠኛ ሆኖ ለመናገር አይቻልም፣ ግን አሁን እንደነገርኩ ያየኋቸው እኔም ራሴ ባይና አንዷ መሰለያ ብቻ በሺ የሚቆጠር ሰው እንዳለ ተመልክቻለሁ። ይሁንና በሕይወት የጠፋ ስንት ሕይወት ጠፋ ብሎ ለማለት በጣም አስቸጋሪ እንደሆነ በየቦታው ብዙ ቦታዎች ብዙ ስፍራዎች በከተማዋ እና በከተማዋ አካባቢ ሕይወት እንደጠፋ የነገሩን ሰዎች አሉ። ለማንኛውም ግን ሰለሞን በጣም ዘርዘር ያለና የመንግስትንም ባለስልጣናት ለማግኘት ይሞክራሉ በነቀ ሁለት የነሱን የእነሱንም ጨምሬ ፈታያ ሪፖርት ለማቅረብ እሞክራለሁ። መልካም መለስካቸው፣ ጥሩ ነው። ካየኋቸው መካከል የአንድ ብሔር የአንድ ጎሳ አባላት ሰዎች ናቸው የተፈናቀሉት ወይስ ስብጥር አለው? እኔ እንግዲህ እዛ ያናገርኳቸው ሰዎች እንደነገሩኝና እንደሚሉን ከሆነ ከዚህ ከሐዋሳ እንደዚህ ያለ ጉዳት የደረሰበት የወላይታ ተወላጆች ብቻ እንደሆኑ ነው። አንተ ያየሃቸው ይህንን አንተ ያያቸው የተፈናቀሉትም የወላይታ ተወላጆች ብቻ ናቸው ወይስ ሌሎችም አሉ? መላቸው ሌሎች ያሉ አልመሰለኝ። ሁሉም የሚሉት ሁላችንም ወላይታዎች ናቸው እና ነው የሚሉኝ። ትተዋወቃላችሁ ሁሉ ብዬ ጠይቄያቸው ነበር። አይ አንተዋወቅም፣ ከተለያየ ስፍራ የመጣ ነው። እዚህ ስንሰፍር፣ እዚህ ተፈናቀን፣ እዚህ ቤተክርስቲያን ስትመጣ ስንጠለል፣ ከተለያየ ስፍራ የመጣ ነው የምንተዋወቅም ይሁን እና በብሔረሰብ ደረጃ ወላይታዎችን በምን እንታወቃለን አሉ። እንግዲህ ጠቅላይ ሚኒስትሩ ለዚህ ግጭት መንስኤ የሆኑ ሰዎችን የሲዳማ ሕዝብ ጠላት ሲሉ ጠርተዋቸዋል። ከዛ በተረፈም የፖለቲካ ነጋዴዎችም ብለዋቸዋል። እና ሌሎችም የተነሱ ጉዳዮች እንዳሉ ነው እንግዲህ። አሁን የሀገር ውስጥ መገናኛ ብዙሀን የመንግስቱና ለፓርቲ ቅርበት ያላቸው መገናኛ ብዙሀን እየደገፉ እየዘገቡ ያሉት በሙስና ሙስና ላይ በመልካም አስተዳደርም ላይ እንደዚሁ ጥያቄዎች ተነስተው እንደነበረ ተናግረዋልና በዚህ በኩል ያገኘኸው አስተያየት አለ? በትክክል አሁን እነዚህ ያናገርኳቸው በግጭቱ ያናገርኳቸው ሰዎች እንደሚልም ሲዳማ ሰዎች እኛን ያጠቁን ፍላጎት ያላቸው አይመስለንም፣ ግን ከጥሩ አዝመራ መሀል መጥፎ እንደሚገኝ አንዳንድ መጥፎ ሰዎች እንዳሉ እናውቃለን ያሉ ሰዎች አሉ። በትክክል ደግሞ እናውቃለን የሚሉ ደግሞ በበብዙ ዓመታት በስልጣን ላይ የቆዩ ካድሬዎች እናድኖች በጣም ሩቅ የሆኑ ማንነታቸው የማይታወቁም እጅ ያለበት ይመስለናል ብሎ የሚናገሩም ማለት እንግዲህ መለስካቸው፣ ጠቅላይ ሚኒስትሩ ዛሬ በተመሳሳይ ሁኔታ ውይይት ለማድረግ ከህብረተሰቡ ተጠሪዎች ጋር ወደ ወላይታ ሶዶ ሄደው እዛው ነው የዋሉት። እንግዲህ ነገ ደግሞ ወደ ወልቂጤ ሄደው እዛም ከህዝቡ ጋር እንደዚሁ እንደሚወያዩ ነው እየተነገረ ያለው። እንዳልከው ዘርዘር ያሉ ዘገባዎችን፣ ተጨማሪ ድምፆችን፣ የመንግስት አካላት መረጃዎችን አካተህ ደግሞ ነገ ተጨማሪ ዘገባ እንጠብቃለን። ለዛሬ አመሰግናለሁ። ሰላም ሁን መለስካቸው። بتاعنا سيدنا النبي نعم سلام